የሱዳን አዋሳኝ በሆነው ምዕራብ ጎንደር ዞን መተማ ወረዳ ውስጥ ሽመት መንዱቃ ቀበሌ ባለፈው አንድ ሳምንት ውስጥ በሱዳን መንግስት ታጣቂዎች የተፈጸመ ጥቃት የግብርና እንቅስቃሴን እያስተጓጎለ መሆኑ በዘርፉ የተሰማሩ ባለሀብቶችና የአካባቢው ባለስልጣናት ገልጸዋል። በሌላ በኩል ደግሞ የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ ይህንን በተመለከተ ለመገናኛ ብዙሀን ምላሽ መስጠታቸውን ጠቅሰው ያንን እንድንጠቀም ነግረውናል። በዚያ አካባቢ ቅኝት የሚያደርጉ የሱዳን ሚሊሻዎች ሊኖሩ እንደሚችሉና በአካባቢው ግጭት ሊፈጠር እንደሚችልም ጠቅሰዋል። አስቴር ምስጋናው ዝርዝሩን እንደሚከተለው ይዘዋለች። አቶ በለጠ ዳምጤ በኢትዮጵያና ሱዳን ድንበር በሚገኘው የመተማ ወረዳ ሹመት መንዱቃ ቀበሌ መርጥር አርጎጥ በእርሻ ኢንቨስትመንት የተሰማሩ ባለሀብት ናቸው። ካለፈው ሳምንት ጀምሮ የሱዳን ታጣቂዎች በአካባቢው ድንበር ጥሰው በመግባት ተኩስ መክፈታቸውን ተናግረዋል። ለእርሻ ስራ የሚያገለግሉ መሳሪያዎችን ዘርፈውና አቃጥለው አካባቢውን መቆጣጠራቸውንም አስረድተዋል። ታጣቂዎቹ በሚያደርሱት ጉዳት ሰላሳ የሚጠጉ ባለሀብቶች ስራ ለማቆም ተገደዋል ብለዋል። ማረስ አልቻልንም። አሁን ባለው ሁኔታ ቤት አቃጠሉ፣ ንብረት ዘረፉ። እዛ በመሽሮ ካምፕ ላይ የነበረ ንብረት በሙሉ ነው ሄዱ። ሰራተኞች ወደ አስራ ስድስት የሆነ የቀን ሰራተኞች ነበሩ። እነሱ አጋጣሚ ዘበኛው አይቶ ቀድሞ ስለተኮሰባቸው ነቁ። ልጆች ራሳችን ወጥተዋል። የሰው ህይወት ዜና ነው የወጣ። ንብረት ግን ሙሉን ንብረት ተዘርፏል። የነበረው መጠለያ የነበረ ካምፕ በሙሉ ተቃጥሏል። ያለው ነገር ይሄ ነው። በቃ እዛ አካባቢ ላይ እንዳይታረስ የማድረግ ስትራቴጂ ነው ነድፎ እየተንቀሳቀሱ ያለ ምን ያህል ንብረት ወደመ? ንብረት አጠቃላይ ለእርሻ ዝግጅት ያቀረብናቸው ማቴሪያሎች፣ ለምግብነት የሚውሉ ቁሳቁሶች፣ አህያ፣ ሌሎችም ንብረቶች ያሉትን ንብረቶች ዘውደዋል። እኔ መቶ ሄክታር ነው መስ ማደርጎ በመቶ ሄክታር ላይ አኩሪም በጥም ለመዝራት ነው ሀሳባችን ነበር። በዘንድሮ ሰዓት እንኳን ወደ ሶስት ካምፕኖች እየተቃጠረ ያለው አንድ ከባህር ዳር የመጣ ባለ ሀብት ገና አዲስ ከመግባቱ የእሱ ተቃቅሏል። ይሄኛው ምንሹ በአንደኛው ገድ ወደ ቲያ አካባቢ ወዳለው ነው ይሄ ወደ እኛ ወደ አስክሪት ና ወደ እንድሉ አካባቢ ወደ መርተራሃድ አካባቢ ያለው ደግሞ በቀላሉ ከሰነሰማያንስ ባለሀብት ነው ያለ በከፍተኛ በርቀት መሳሪያ ተኩሱባቸው ነዋል። ስጋት ኮፈን ውስጥ ያለው ሰው አቶ እያዩ ፈቃዴ እዚሁ አካባቢው ያሉ ባለሀብት ናቸው። በየጊዜው የሚያጋጥመውን የጸጥታ ችግር እንዲህ ይናገራሉ። የተለያዩ ኢንቨስተር ቦታዎች ሁሉ ሱዳን እየመጣ እየተቆጣጠራቸው እያባረራቸው፣ የእኛም ባለሀብቶች ወደዚህ እየተሰበሰበ ነው ያለው ወደ አንድ ገ ቦታዎች ሁሉ ጠላት ኢንቨስትመንት ቦታዎች የነበሩት የተራ ገበሬ የእርሻ የነበሩት ቦታዎች በጠቅላላ የሱዳን መንግስት እያባረረ እያባረረ ወደዚህ እየሰበሰበለ ነው። መንግስት ምን አይነት እርምጃ ምን ይወሰዳል የተባለው እርምጃ ሳይወሰድ ከተዘ ምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ካለፈው ዓመት ጀምሮ በድንበር አዋሳኝ አካባቢዎች ታጣቂዎች ከሱዳን ታጣቂዎች ጋር በመሆን በሚያደርጉት ወረራ ከሁለት መቶ አርባ ስድስት በላይ ባለሀብቶች የእርሻ ስራ ማቆማቸውን ተናግረዋል። አንድም የሱዳን ጽንፈኛ ሀይል አለ፣ የጉንታ ጽንፈኛ ሀይል አለ፣ የቅማንት ጽንፈኛ ሀይል አለ። እነዚህ ሀይሎች በአንድ ላይ ግንባር ፈጥረው ይህ አካባቢ ላይ የመሰልጠን የመከማቸት እንደዚህ አይነት ስፔስ ሲያገኙ ደግሞ ተሻግረው የማልቃት ተዋደሮችን የማፈናቀል ሂደት ዛሬ ይጀምር አይደለም። ከባለፈው አመት ጀምሮ ሲካሄድ የቆየ ነው። በዚህ አካባቢ እንደ ዝሆን ካየ ነው ከሁለት መቶ አርባ ስድስት በላይ ባለሀብቶች አካባቢያቸውን ለቀው ወጥተዋል። በተለይ የደለሎ መስመር፣ የምዕራብ አልማጫዋ ቦጢት መስመር ከመቼ ጀምሮ ከባለፈ አጠቃላይ ሱዳን የያዘውን መሬት ጨምሮ ማለት ነው ከሁለት መቶ አርባ ስድስት በላይ ባለሀብት ብቻ ማለት ነው ሀምሳ አምስት ሺህ በላይ ሄክተር ተለቋል። አጠቃላይ ሱዳን ደንበር ጥሳ በመግባቷ የተለቀቀ መሬትና የተፈናቀለ ባለሀብት ጭምር ነው። የአርሶ አደሩ ሲጨምር ከዚህ በላይ ነው። በጣም ሲውጅ ሆነ መሬትና አርሶ አደርና ባለሀብት የተፈናቀለ ያለ ግድ በሆነ መረጃ እንኳን ያጠናነው ወደ አንድ ነጥብ አምስት ቢሊየን አካባቢ ንብረት ወድማል ብለን ነው ያሰብነው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በስም ከጠቀሷቸው ና ታጣቂዎች ብለው ከጠሯቸው የህወሓትና የቅማንት ታጣቂዎች ምላሽ ለማግኘት ጥረት እያደረግን ነው። በስልክና ኢንተርኔት መቆራረጥ ምክንያት ለጊዜው ምላሽ አላገኘንም። እንዳገኘን ይዘን እንመለሳለን በሌላ በኩል የሱዳን ጦር ቃል አቀባይ ኮሎኔል ናቢል አብደላ በጉዳዩ ላይ ምላሽ እንዲሰጡን ከአሜሪካ ድምጽ ተጠይቀው ትላንት በዚህ ጉዳይ ላይ ለመገናኛ ብዙሀን መረጃ መስጠታቸውን እና ከዛ ውጭ ተጨማሪ መረጃ ለመስጠት ፈቃደኛ ለመሆናቸውን ገልጸውልናል። ለጥያቄያችን ምላሽ እንዲሆነንም ሱዳን ፕላስ ከተሰኘ የኦንላይን የዜና አውታር ምላሻቸውን እንድንመለከት ገልጸውልናል። በዚህ የዜና አውታር ላይ የሰጡት ምላሽም የሱዳን ኃይሎች በድንበር አካባቢ መደበኛ ቅኝት ቅኝት እንደሚያደርጉ ገልጸው አንዳንዴም ከኢትዮጵያ የሚሊሻ አካላት ጋር እንደሚጋጩ ጠቅሰዋል። በጉዳዩ ላይ በሰኞ ምሽት ሰፋ ያለ ዘገባን አካተን ይዘን እንመለሳለን።